Voice of America Yamara Kulul ፖሊስ ኮሚሽን የኢንፎርሜሽንና ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ባለፈው አርብ በቁጥጥር ስር መዋላቸው ታውቋል። መስሪያ ቤታቸው በፌስቡክ ገጹ ላይ እስራታቸው ከሰኔ አስራ አምስቱ ጥቃት ጋር የተያያዘ መሆኑን ይጠቁማል። ኮሚሽነር አበረ አዳሙ ግን ምክንያቱን ከመናገር ተቆጥበዋል። አስቴር ምስጋናው ዘገባ ይዛለች። ምርመራ ላይ ያለ እንደ በምርመራ ሂደት ውስጥ ይገለጻል። ስሙ ከምርመራ ጋር የተያያዘ ስለሆነ አሁን ይሄ ነው ብለው ነገር የለኝ። እርሳቸው ይህንን ይበሉ እንጂ መስሪያ ቤታቸው የአማራ ክልል ፖሊስ ኮሚሽን በፌስቡክ ገጹ ላይ ባሰፈረው ጽሁፍ ምክንያቱን ጠቁሟል። በዚህ መሰረት ረዳት ኮሚሽነር ሰይድ አህመድ የታሰሩት ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ኃላፊነታቸውንና የአመራር ልምዳቸውን በሚጠይቀው ልክ አለመወጣታቸውን እንዲሁም በጉዳዩ ላይ እውቅና አላቸው የሚል ማስረጃ ቀርቦባቸው እንደሆነ ገልጸዋል። ይህንን ደግሞ ሁሉም የመምሪያ ኃላፊዎች በተገኙበት በምርመራ ቡድኑ በግልጽ ተነግሯቸው እሳቸውም ኃላፊነታቸውን ያልተወጡበትን ምክንያት አቅርበው ነው ሲል በፌስቡክ ገጹ ላይ የሰፈረው ጽሑፍ ጠቅሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር